we we'll ሁለት ሞት ስለ ወንበር ስንጽፍ ስልጣን ነው እያሉ፣ ስለ መንገድ ስንጽፍ ስደት ነው እያሉ፣ ስለ መሳቅ ስንጽፍ ምጻት ነው እያሉ፣ ስለ መጮህ ስንጽፍ አመጽ ነው እያሉ፣ ቅኔ ሳልናገር ቅኔ እያናገሩ በብረት ካቴና እኛን ሳሰሩ የኛ እንዲህ መቸገር የእኛ እንዲህ መታሰር ይህም ሳይበቃቸው አስበን ያልነውን አስበው ሳይሰሙ ካልታሰበ ጋራ ባቦ ሰጡኝ ግምት ያላልነውን ሲሉ እኛን አሰቀሉ እኛን አስገደሉ ፊደል እየጫሩ ቃል እየፈጠሩ ቅኔ ሳንናገር ቅኔ እያናገሩ እኛን አስቀበሩ። የኛ እንዲህ መሰቀል የኛ እንዲህ መገደል የእኛ እንዲህ መቀበር፣ ይህም ሳይበቃቸው ለውጭ ወራጁ አጉልተው እንዲታይ ሐረግ ባበቀለው መቃብራችን ላይ በማያገባቸው ገብተው ተቀጠፉ የሚል ሞት ለጠፉ